የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር በጉዞ እገዳ መዝገብ ካካተታቸው ሀገሮች ዝርዝር ሰባት ሌሎች ሀገሮችን ሊጨምር እቅድ እንዳለው ዘገባዎች አመለከቱ። ትናንት በዩናይትድ ስቴትስ የዜና ማሰራጫ የወጣ አንድ ዘገባ እንደሚለው በዚህ እቅድ ኤርትራ አለችበት። ሌሎቹ ታንዜኒያ፣ ሱዳን፣ ናይጄሪያ እና ሚያንማር፣ ቤላሩስ እና ኪርጊስታን ናቸው። አንዳንዶቹ ሀገሮች በገዳው የሚገቡት በተወሰኑ የቪዛ ነክ ጉዳዮች ብቻ እንደሚሆን ዋል ስትሪት ጆርናል ዘግበዋል። ፖለቲኮ የተባለውን ሌላ የድረገጽ ዜና አውታር ደግሞ ይህ አዲስ ተጨማሪ አገሮች ዝርዝር ያለቀለት እንዳልሆነ፣ ሊቀየር እንደሚችልም ጭምር ጠቅሷል። ስታብላቸው ዝርዝሩን ይዛለች። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዎል ስትሪት ጆርናል ከተባለው ጋዜጣ ጋር ባደረጉት ቃለ ምልልስ ወደ ዩናይትድ ስቴትስ እንዳይገቡ እገዳ የሚደረግባቸውን ሀገሮች ቁጥር እንደሚጨምሩ መናገራቸውን ስለ ፖለቲካ አስተያየቶች የሚዘግበው ፖለቲኮ በድረ ገጹ ጽፏል። የሚታገዱት ሀገሮች የትኞቹ እንደሚሆኑ በዎል ስትሪት ጆርናል ሲጠየቁ ፕሬዝደንቱ ዝርዝሩን ከመስጠት ተቆጥበዋል። ዛሬ በዳቮስ በሰጡት ጋዜጣዊ መግለጫም የቪዛ እገዳ የሚጣልባቸው ሀገሮች ቁጥር እንደሚጨምር ጠቁመዋል። አሁን አንድ ሁለት ሀገሮችን የእገዳው ዝርዝር ላይ እንጨምራለን። ደህንነታችንም መጠበቅ አለብን። የአገራችን ደህንነት መጠበቅ አለበት። በዓለም ላይ የሚካሄደውን ታያለ። ስለዚህ የጸረ ሽብር እገዳውን ለማጠናከር የጥቂት አገሮችን ስም ዝርዝር እንጨምራለን። ፕሬዚደንቱ አገሮቹ የትኞቹ እንደሆኑ አሁንም በስም አልጠቀሱም። ሆኖም በቅርብ ዝርዝሩ ይፋ እንደሚሆን ተናግረዋል። ፖለቲኮ በድረገጹ እንደጠቀሰው ደግሞ የአገሮቹ ዝርዝር እስከፊታችን ሰኞ ይታወቃል ብሏል። እርምጃው እገዳው በተጣለባቸው ሀገሮችና በዩናይትድ ስቴትስ መካከል ግንኙነቶችን ማሻከሩ አይቀሬ ነው። ናይጄሪያ ለምሳሌ በአፍሪቃ ከፍተኛ የሕዝብ ቁጥር ያላትና ሰፋ ያለ የኢኮኖሚ ባለጸጋ ሀገር ናት። ከዩናይትድ ስቴትስ ጸረ ሽብር ሸሪክ ሀገሮችም አንዷ ስትሆን በአሜሪካ ከሚኖሩ የአፍሪቃ ዳያስፖራም አንደኛውን ስፍራ ይዛለች። አንድ የትራምፕ አስተዳደር ከፍተኛ ባለስልጣን የዩናይትድ ስቴትስን የጸጥታ መስፈርቶች አሻራን ጨምሮ የአንድ ሰው ማንነት ማረጋገጫዎችን በመስጠት የማይተባበሩ ሀገሮች በጸረ ሽብር ህጉ ወደ አሜሪካ እንዳይጓዙ እገዳ እንደሚጣልባቸው ይታወቃል ብለዋል። ዲፓርትመንት ኦፍ ሆምላንድ ሴኪሪቲ ማለትም የአገር ደህንነት መስሪያ ቤት እንዲሁም ውጭ ጉዳይ መስሪያ ቤት በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። አሁን ባለው የቪዛ እገዳ የኢራን፣ የሊቢያ፣ የሰሜን ኮሪያ፣ የሶማሊያ፣ የሶሪያ፣ የየመን እንዲሁም የቬኔዙዌላ ባለስልጣናትና ዘመዶቻቸው የዩናይትድ ስቴትስን የፍልሰት ሆነ የጉብኝት ቪዛ እንዳያገኙ እገዳ ተጥሎባቸዋል። የዩናይትድ ስቴትስ መንግስት ከጸረ ሽብር ህጉ ጋር ከማይተባበሩ ሀገሮች ዝርዝር ውስጥ ኤርትራን የጨመረው እንደ አውሮፓ አቆጣጠር በ2008 ዓ ም ሲሆን አንድ ዓመት ዘግይቶ በሶማሊያ የሚገኘውን ነውጠኛ ቡድን አልሸባብን ትደግፋለች ሲል የተባበሩት መንግስታት ድርጅትም ዕቀባ እንደ ጣለባት አይዘነጋም። ባለፈው ዓመት ግንቦት ወር ፍጻሜ ደግሞ ዩናይትድ ስቴትስ ኤርትራን በጸረ ሽብር ህጉ ከማይተባበሩ አገሮች ዝርዝር ማውጣቷ ማውጣቷ ይታወቃል።